ማህደረ ዜና ሐምሌ 28 ቀን 2009 ዓ ም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ በህዝብ ተወካዮች ምክር ቤት ኮማንድ ፖስቱ ቀሪ ስራዎችን አስመልክቶ በየአካባቢው ያለው የጸጥታ ኃይልና የመስተዳደር አካላት ሊፈጽሙት የሚችሉና ከነሱ አቅም በላይ እንዳልሆነ ከየክልሉ የፀጥታ ኃይሎችም ሆነ የመስተዳደር አካላት ጋር በመወያየት የጋራ መግባባት ተፈጥሯል። በደም አፋሳሽ ተቃውሞዎች ማግስት መስከረም 2009 ዓ.ም መጀመሪያ ለስድስት ወራት የተደነገገውና ለአራት ወራት በድጋሚ የተራዘመው የአስቸኳይ ጊዜ አዋጅ ነሐሴ 1 ቀን 2009 ዓ.ም ተነሳ። አርብ የካቲት 9 ቀን 2010 ዓ.ም ሌላ የአስቸኳይ ጊዜ አዋጅ ተደነገገ። የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳም በማግስቱ ማብራሪያ ሰጡ። አዋጁ ከወጣበት ጊዜ ጀምሮ ለቀጣይ ስድስት ወራት ተግባራዊ የሚሆንና የሚቆይ ነው የሚሆነው። በእርግጥ ይህ አዋጅ ቀጥሎ በ15 ቀን ውስጥ ጊዜ ውስጥ ህዝብ ተወካዮች ምክር ቤት ቀርቦ መጽደቅ አለበት። ከዛ በኋላ ለስድስት ወራት ስራ ላይ ይሆናል። እንደገና ማራዘም ካልፈለገ ደግሞ ለአራት ወር ሁኔታውን ገምግቦ የተወካዮች ምክር ቤት የሚያራዝመው ነው የሚሆነው ማለት ነው። የመጀመሪያው በተነሳ በሰባተኛ ወሩ ኢትዮጵያ ወደ አስቸኳይ ጊዜ አዋጅ ተመልሳለች። የአሁኑ ግን እንደ ቀድሞ አይደለም። በኢህአዴግ ሹማምንት ውሳኔ በፍርድ ቤት በመታየት ላይ የነበሩ ክሶች ተቋርጠዋል። በእስር ላይ የነበሩ ፖለቲከኞች፣ ጋዜጠኞችና የሃይማኖት መሪዎች ተለቀዋል። ጠቅላይ ሚኒስትሩ ስልጣን ሊለቁ መንገድ ላይ ናቸው። ማን እንደሚተካቸው እስካሁን በእርግጠኝነት የሚታወቅ ነገር የለም። በሁለት ዓመት ውስጥ ለሁለተኛ ጊዜ የተደነገገው የአስቸኳይ ጊዜ አዋጅ ከተቃዋሚዎችና ተንታኞች የሰላት ችግት ገጥሞታል። አዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ መንግስት የመሰብሰብና ሀሳብ መግለጽን ጨምሮ መሰረታዊ መብቶች የሚገድብ የአስቸኳይ ጊዜ አዋጅ ለመደንገግ የደረሰበትን ውሳኔ በብርቱ አንስማማበትም ብሏል። ኢትዮጵያ ለገጠሟት ፈተናዎች ገደብ ከመጣል ይልቅ በአካታች ውይይትና ፖለቲካዊ ሂደት መፍትሄ ቢፈለግላቸው እንደሚሻል ኤምባሲው ጠቁሟል። የአውሮፓ ህብረት በበኩሉ የኢትዮጵያ መንግስት የደነገገው የአስቸኳይ ጊዜ አዋጅ በኢትዮጵያ ህገ መንግስት እውቅና የተሰጣቸው ሰብአዊ መብቶችና መሰረታዊ ነፃነቶችን እንዲያከብር ጠይቋል። በብሪታንያው የኪል ዩኒቨርሲቲ በመምህርነት የሚያገለግሉት ዶክተር አወል አሎ የአስቸኳይ ጊዜ አዋጁ አስፈላጊነት ብቻ ሳይሆን ከኢህአዴግ ቃል ኪዳኖች ጋር ለመስማማቱ ጭምር ጥያቄ አላቸው። አያስፈልግም ብቻ ሳይሆን መንግስት ላስቀመጠው አቅጣጫ የማይመች ነው። ያስቀመጡትን መርህ ሙሉ በሙሉ የሚያፋልስ ነው። ረዥም የተባለ ስብሰባቸውን መሪው ፓርቲ ከተሰበሰበ በኋላ ችግሮቹ ምን እንደሆነ ያውቀናል። ሀገሪቷ ውስጥ ያለው አለመረጋጋት ከምን እንደሚመነጭ አይተናል። ችግሩ የኛ ነው እናስተካክላለን ብለው አቅጣጫ አስቀመጡ። አሁን የታወጀው የአስቸኳይ ጊዜ አዋጅ የተቀመጠውን አቅጣጫ ወይም ደግሞ ያንን ፕሪንስፕል ሙሉ በሙሉ የሚጠርዝ ነው። በአስቸኳይ ጊዜ አዋጅ ውስጥ የፖለቲካ መዳረግ ልታሰፋ ትችላል። የአስቸኳይ ጊዜ አዋጅ ዋና ማታሰብ የሚያደርገው የግለሰቦች መብት ለጊዜው ተንጠልጥሎ መንግስት ኖርማሊ የማይጠቀማቸውን የመንግስት ኃይልን መጠቀም እንዲችል ነው። በህገ መንግስቱ ገደብ አለበትም ማለት ነው። ሌላው ጥያቄ ከህገ መንግስቱ ድንጋጌ አንጻር አስቸኳይ ጊዜ አዋጅን ለማወጅ የሚያስችሉ ነባራዊ ሁኔታዎች አሉ ወይ ነው። በህገ መንግስትም ሆነ በዓለም አቀፍ ደረጃ የአስቸኳይ ጊዜ አዋጅ የሚታወጀው አንድን ሀገር እንደ ሀገር ወደፊት የመቀጠል ዕጣ ፋንታውን ጥያቄ ውስጥ የሚያስገባ ችግር ሲኖር ነው። ኢትዮጵያ ውስጥ ወደ ለመረጋጋት አለ። እውነት ነው። ብጥብጥ አለ። እነዚህ ብጥብጦች የሰው ልጅ ህይወት ላይም ንብረት ላይም ችግር ያደረሱበት ሁኔታ አለ። ይህ በጣም ከፍተኛ ትሬሽሆልድ ያለው ችግር መኖር አለበት ነው የሚለው ህጉ። የአስቸኳይ ጊዜ አዋጅ ለማወጅ በመደበኛው የህግ አስከባሪ ተቋማትና ግለሰቦች ህግን ማስከበር የማይቻል ከሆነ፣ የህገ መንግስታዊ ስርዓቱን መጠበቅ የማይቻል ከሆነ ብቻ ነው። አሁን ያለው ሁኔታ በምንም አይነት መልኩ ከዛ ያለፈ አይደለም። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ የሚያጋልጡ የሁከት የብጥብጥ ተግባራት በመበርታታቸው የአስቸኳይ ጊዜ አዋጁ መደንገጉን የኢትዮጵያ መከላከያ ሚኒስትር አቶ ሲራጅ ፈጌሳ ተናግረዋል። አዋጁ የመከላከያ ሚኒስትሩ የጠቀሷቸውንም ሆነ አገሪቱ የገጠሟትን ቀውሶች ለመፍታቱ ማረጋገጫ የለም። ቢያንስ የቀደመው ድንጋጌ የኢትዮጵያ መንግስት እንዳለው ዘላቂ መረጋጋት አላመጣም። የህግ ባለሙያው አቶ ሙሉጌታ አረጋዊ ኢትዮጵያ የገጠማት በአስቸኳይ ጊዜ አዋጅ የሚፈታ ችግር አይደለም ሲሉ ይሞግታሉ። ያምናዊ አስቸኳይ ጊዜ አዋጅ መመለስ ያልቻለው አሁን እንደገና ሌላ አስቸኳይ ጊዜ አዋጅ ያስፈለገበት ምክንያት በትክክል ግንዛቤ ተወስዶበታል ወይ በትክክል ይታወቃል ወይስ ሌላ ነገር ማድረግ ስላልተቻለ ነው? አሁንም ሌላ አስቸኳይ ጊዜ አዋጅ ማወጅ ያስፈለገ እንደኔ ግምት በአስቸኳይ ጊዜ አዋጅ ሊፈታ የሚችል ችግር አይደለም ያለው ብዬ ነው ማስበው ነው። ምክንያቱም መንግስት ራሱ መግዛት አልቻልኩም ያለበት ያለበት ሰዓት ውስጥ ነው ያለን። አሁን ሰው መንግስት መግዛት ያልቻለበት ከዚያም አልፎ ይቅርታ የጠየቀበት ችግር የሚፈታበት መንገድ አላሳየም። መንገድ ምን ማለት ነው? ላለፉት አመታት ችግር ፈጥሬያለሁ፣ የችግሩ አካል ሆኜ ቆይቻለሁ እና ችግሮች ሰሙ እነዚህ ናቸው ብሎ የዘረዘራቸው ችግሮች አሉ። ለምሳሌ መልካም አስተዳደር ወይም የህዝብን ስልጣን ያላግባብ በመንግስት ባለስልጣናት ጥቅም ላይ መዋል፣ በኔትወርክ ማደራጀት፣ ኃላፊነትን በትክክል አለመወጣት እና ተጠያቂነትንም ያለማስፈን እነዚህ ከባድ ችግሮች ናቸው እነዚህ ችግሮች ለማስተካከል ማድረግ አለብኝ ያላቸው ነገሮች መንግስት ማሳየት አልቻለ አልቻለም እስካሁን ከዛሬ ቀን ጀምሮ ለወደፊቱ ምን ማድረግ እንደሚችል አላመላከተም ምንድን ነው እያለ ያለው መንግስት አሁን ችግር ውስጥ ነን ህግና ስርዓት እየፈረሰ ነው የተለየ መሳሪያ ያስፈልገኛል አስቸኳይ ጊዜ አዋጅ ነው የሚለው ወይ እኔ በበኩሌ መንግስት መግዛት እንዳልቻለ ነው እየታየኛለ ምክንያቱም አራቱ የኢህአደግ ድርጅቶች እየተነጋገሩ አይደለም እየተግባቡ አይደለም ይሄም ራሱ ቢሆን መንግስት ራሱ ያወራው ነው ስለዚህ መጀመሪያ መሰ የነበረበት በነዚህ የኢህአደግ አባል ድርጅቶች መካከል መኖር የነበረበት ቅንጅት እና መደማመጥ እና መግባባት የለም። እሱ በሌለበት ጊዜ የሲቪል መንግስቱ ስራን በሚገባ እየሰራ እንዳልሆነ ነው ማየት የሚቻል። የአስቸኳይ ጊዜ አዋጁን የሚያስፈጽመውን ኮማንድ ፖስት በበላይነት የመምራት ኃላፊነት ከተጣለባቸው ሹማምንት መካከል አንዱ የሆኑት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸው እንዲለቁ መንገድ ላይ ናቸው። የአቶ ኃይለማርያም ተተኪ የሚመረጥበት የኢህአዴግ ምክር ቤት ስብሰባና ውሳኔ በጉጉት እየተጠበቀ ነው። ኢህአደግ ራሱ በተዋረድ ጠቅላይ ሚኒስትሩ ስልጣናቸውን ሲለቁ ፓርቲው ስራውን ሰርቶ መጨረስ ነበረበት። በግድ እንዲቀጥሉ ማድረግ ስለማይችል ወይም ስለማይገባ ጥያቄያቸውን ተቀብሎ ወዲያውኑ ሌላ ተለዋጭ ጠቅላይ ሚኒስትር አዘጋጅቶ የእሳቸው የስራ መልቀቅ ጥያቄ ይፋ መሆን የነበረበት፣ አሁን ግን ምን አይነት ስሜት ይፈጥርብሃል እንዴ? ኢህአደጎች ምን ነካቸው? እንዴት ተለዋጭ ሰው ሳያዘጋጅ ጠቅላይ ሚኒስትሩ ከስልጣናቸው ራሳቸውን ለማንሳት ጥያቄ ማቅረባቸውን ይፋ ለምን አደረጉት? እሱ ሚኒስትር ቆይቶ አውቶማቲካሊ ጠቅላይ ሚኒስትሩ ይፋ ሲያደረጉት ጥያቄያቸው ሌላ ጠቅላይ ሚኒስትር መማለት ነበረበት። አሁን ግን ፓርላማውን እኩል መሰብሰብ አልቻሉም። ስለዚህ ስልጣን ላይ መቆየት በማይፈልግ ጠቅላይ ሚኒስትር ነው ሀገር እየተመራ ያለው ማለት ነው። ሌላው የሚገርመው እኚሁ ጠቅላይ ሚኒስትር ስልጣናቸውን በፈቃዳቸው ላይ ቃለሁ ብሎ ካስታወቁ በኋላ ነው ካቢኔው ተሰብስቦ ስቴት ኦፍ ኢመርጀንሲ ሲያወጡ። እሱ ራሱ ሌላ ያለ መተማመን ስሜት ነው የሚፈጥርብህ። ጠንካራ መሪ በሌለበት አክቹዋሊ መምራት የሚፈልግ መሪ በሌለበት አመራር ስር ነው ስቴት ኦፍ ኢመርጀንሲ እሷ እሷን መረጋጋት ባለበት መንግስት ውስጥ የምታየው አይነት አካሄድ አይደለም። ያ አትፈልገውም። መረጋጋትን አያሰፍንልህም። መጠራጠርንና ነገ መጪው ጊዜ ምን ሊሆን እንደሚችል በትክክል ማየት በማትችልበት ሁኔታ ነው ይሄ ስቴት ኦፍ ኢመርጀንሲ እየታወጀ ያለ። አሁንም ቢሆን ፓርላማውን መጥራት የመጥራት ፍላጎት ያለው አይመስልም ኢህአዴግ። ምክንያቱም ፓርላማው መጥተው ነበር የማረጋጋት ስራ መስራት የነበረበት። የጠቅላይ ሚኒስትር ጥያቄ ተቀብለው አዲስ ማምጣት ነበረበት አዲስ ጠቅላይ ሚኒስትር። ከዛም ሲቀጥል ስቴት ኦፍ ኢመርጀንሲውም ወይም ይቀበለዋል ወይም አይቀበለውም ማየት ነበረብን። ሚኒስትር ኃይለ ማርያም ስልጣን የመልቀቅ ውሳኔ የኢትዮጵያን ፖለቲካ በቅርብ ለሚከታተሉ በእርግጥ ዱብዳ አልሆነባቸውም። የተተኪያቸው ማንነት ግን አገሪቱ ለቆመችበት መንታ መንገድ መልስ ይሰጣል፤ መፍትሄ አሊያም ሌላ ቀውስ። በገዢው ግንባር ምስጢራዊ ባህሪ ምክንያት ቀጣዩን ጠቅላይ ሚኒስትር ለመምረጥ የሚደረገው ክርክር ፍንጭ ባይሰጥም ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ሊሆን ይገባል የሚለው ጉምጉምታ ግን ከፍ ብሎ ይሰማል። ገዢው ግንባር ከውስጥም ከውጭም ያሉበትን ችግሮች እንዳለው በጠረጴዛ ዙሪያ የመፍታቱ ነገር ወደፊት የሚታይ ይሆናል። የኢትዮጵያ ፖለቲካ ሁኔታ ለሚያሳስባቸው አቶ ክቡር ገና ግን ችግሩ ከኢህአዴግም በላይ ነው። ችግሩ ከኢህአዴግም በላይ ይመስለኛል። ችግሩ ከማንኛውም ፓርቲ በላይ ይመስለኛል። አሁን ያለንበት ደረጃ ከህገ መንግስቱም በላይ ነው። ስለ ሀገር መኖር አለመኖር ምናወራ እነዚህ በኋላ የሚመጡ ናቸው። ሀገር ካለ በኋላ ነው ህገ መንግስቱን የሚጽፈው የፖለቲካ ፓርቲ የሚቋቋሙት። ስለዚህ ህዝቡን ያሳተፈ ግልጽ የሆነ ውይይትና ከዛ ችግሮቹን በደንብ ለይቶ ለነዛ ችግሮች መፍትሄ አሁንም እንኳን ባይ በሂደት ሊገኝ የሚችሉበትን መንገድ ማመቻቸት የግድ ይሆናል ይመስለኛል። መነጋገር አለመኖር አንደኛው ችግሩን እንዲባባስ ያደረገው ይመስለኛል። መነጋገር ማለት በፓርላማ ደረጃ የተቃዋሚ ድምፅ አለመሰማቱ ችግሮቹ ሲመጡ በፊት ለፊት ለመነጋገር የሚያስችል መድረክ ባለመኖሩ ነው። ከዛም በላይ ደግሞ ባለፉት ዓመታት ፈጽሞ የሚንቀሳቀሰውን የሲቪል ሶሳይቲ ድርጅቶች ወይም ደግሞ የተለያዩ መንግስታዊ ያልሆኑ አካላት ድርጅቶችን ፈጽሞ እንደዚህ አይነት ጉዳይ ላይ የመነጋገር የመወያየት እድሎችን በማጥበቡ ይመስለኛል፣ አንደኛው እና ዋናው ምክንያቱ። የኢህአዴግ ምክር ቤት ጉባኤ መቼ ይካሄዳል? የሀይለ ማርያም ተተኪ መቼ ይመረጣል? የህዝብ ተወካዮች ምክር ቤት መቼ ይሰበሰባል? ምክር ቤቱ የአስቸኳይ ጊዜ አዋጁን ባያጸድቀው ምን ሊፈጠር ይችላል? ያልተመለሱ በርካታ ጥያቄዎች ግርታና ስጋት የሚፈጥር ክፍተት ክፍተት እንዳለ ነው አሁን የምታየው። ያ ክፍተት የሚያሳይ ደግሞ የመንግስት ድክመት ነው። መንግስት ስራን እየሰራ እንዳልሆነ ነው የምታየው ይሄ ክፍተት ሆን ተብሎ የተፈጠረ ክፍተት ነው ወይስ ድንገት ሳይታወቅ የተፈጠረ ክፍተት ነው? ጠቅላይ ሚኒስተሩ አደባባይ ወጥተው እኔ ስልጣኔን ለመልቀቅ ደብዳቤ አስገብቻለሁ ሲሉ ያ ነገር አስፈላጊ ነበር ወይ? ለምን ያ ነገር እንዲነገር ተፈለገ? ዝግጅቱ ተጠናቆ ሳያልቅ የሚል ጥያቄ አልተመለሰም። የጠቅላይ ሚኒስተሩ ይህ ስራ መልቀቂያ ደብዳቤ ይፋ መሆን ትክክለኛ እርምጃ ነው ብዬ አላስብም። በስነ ስርአት የሚሰራ መንግስት ማድረግ ያለበት ድርጊት ነው ብዬ አላስብም። በፓርቲዎች እና በጠቅላይ ሚኒስተሩ መካከል የሆነ ያለመግባባት ወይም ያለመናበብ ነገር ያለ ነው ይመስላል። ጠቅላይ ሚኒስትሩ ለምንድን ነው መነሳት የፈለጉት? አልተመለሰ። የችግሩ አካል መሆን አልፈልግም፣ የመፍትሄ አካል መሆን ነው ፈልገው ከማለታቸው ውጪ የተናገሩት ምክንያት የላቸው ለምን የችግሩ አካል ሆናለሁ ብሎ እንደሰጉ ግልጽ አይደለም። እንዴት የመስትሄው አካል ሊሆን እንደሚችሉ ግልጽ አይደለም። ከዚህ በኋላ እንዴት መንግሥት ሊቀጥል እንደሚችል አልተነገረንም። ማንም ሰው አልነገረንም። ያለ ማወቅ የሰፈነበት ጊዜ ውስጥ ነው ያለን። ከዚህ የተነስተህ ትዋል ላለህ እንጂ በእርግጠኝነት መተንበይ አስችልም። ነገ ይህ ይሆናል፣ ከነገ ወዲያ እንደዚህ ይሆናል ብለ ማሰብ አስችልም። ለምሳሌ ስቴት ኦፍ ኤመርጀንሲ ፓርላማ ባይቀበለው ምንድን ነው የሚፈጠረው? አናውቅም ስለዚህ ባለማወቅ ካራክተራይዝ ቢሆነ ፒሪድ ውስጥ ነው ያለ ነው። አሁን ለዶክተር አወል መፍትሄው አሁንም ከመንግስት እጅ ላይ ይገኛል። ዘመን የሚሻገሩ ኢኮኖሚያዊ ፖለቲካዊና ማህበራዊ ችግሮች ቢኖሩም የፖለቲካ ምህዳሩ መክፈት አሁን የጦዘውን ቀውስ ሊያበርደው እንደሚችል የህግ ምሁሩ ያምናሉ። መንግስት የችግሩ ምንጭ ነው፣ የችግሩ ምንጭ መሆኑን ተቀብሏል። የችግሩ ምንጭ የሆነው መንግስት መፍትሄ እያጣል ብሎ መገመት አይቻልም። አንዳንድ ሊፈቱ የማይችሉ ችግሮች ይኖራሉ። ነገር ግን ዲሞክራሲያዊ በሆነ ስርዓት ውስጥ ዲሞክራሲ ራሱ ለእነዚህ ችግሮች መልስ የሚሰጥበት ሁኔታ አለ። ህዝቡ ውስጥ ጠይቅ የነበረው ጥያቄ ያው እነዚህ ጥያቄዎች እንደሚታወቀው መልካቸውን ጊዜ ወደ ጊዜ እየቀየሩ የመጡበት ሁኔታ ነበረ። መልካቸውን የቀየሩበት አንዱ ትልቁ ምክንያትም መንግስት በሰላም ለተጠየቀው ጥያቄ ሰላማዊ መልስ መስጠት አለመቻሉ ነው። አሁን ያለው ጥያቄ መሰረታዊ የሆነ ስርዓት ለውጥ መኖር አለበት ነው ይሄ መሰረታዊ ስርዓት ለውጥ ይሄ መንግስት ወርዶ ሌላ መንግስት መፈጠር አለበት ማለትም አይደለም ንሰሳዴ ነገር ግን ይሄ ስርዓት በሂደት ሊለወጥ የሚችልበት ፓዝ ወይ ማስቀመጥ መቻል አለባቸው ነው ገዥው ፓርቲ የተለያዩ አባላት እንዳሉ ይታወቃል እነዚህ አባላት የሚወክሉት ህዝብ አለ ከሚወክሉት ህዝብ ጋር የሚመጣጠን አቅም እንዲኖራቸው ስልጣን እንዲኖራቸው በፓርቲ ውስጥ እንደዚሁም በመንግስት ውስጥ ያ በፓርቲ ደረጃ በተወሰነ ደረጃ ስርዓቱን ዲሞክራታይዝ ማድረግ የሚቻል ከሆነ መንግስትም እንደዛው ዲሞክራታይዝ መሆን ይችላል። የፖለቲካ ምህዳሩ እየሰፋ ሲሄድ ከዚህ በፊት እንግዲህ በተለያየ ሁኔታ ከፖለቲካ ስርዓቱ ተገፍተው የወጡ ሰዎችም ተመልሰው የፖለቲካ ስርዓቱ ውስጥ የመሳተፍ የራሳቸውን ድርሻ የማበርከት የመከራከር እድል ይኖራቸዋል። በአንድ ሌሊት የሚፈታ ነገር የለም፣ ግን በሂደት ፓርቲውን ዲሞክራታይዝ ማድረግ፣ የመንግስት ተቋማትን ዲሞክራታይዝ ማድረግ፣ ምህዳሩን ማስፋት፣ እነሱም እንዳሉት ሀገራዊ መግባባት መፍጠር መቻል፣ እነዚህ መንግስት ሊወስዳቸው የሚችላቸው እርምጃዎች ናቸው። የዛሬው መሰናዶ በዚሁ አበቃ። እሸት የበቀለ ነኝ። ጤና ይስጥልኝ።